ስፖርት። በቅድሚያ አትሌቲክስ። ኢትዮጵያውያን አትሌቶች በሁለቱም ጾታ አሸናፊ በመሆን ነው የጎርጎሮሳውያን አመት የጀመሩት። ትላንት በቻይና በተደረገ የማራቶን ውድድር የ27 ዓመቷ ፋጡማ ሶዳ ዝናብና ወጨፎ በበዛበት የውድድር ቀን ለሁለተኛ ጊዜ አሸንፋለች። ፋጡማ በአስቸጋሪ አየር ሁኔታ የተደረገውን ውድድር የጨረሰችው 2 ሰዓት ከ26 ደቂቃ ከ41 በመግባት ነው። በውድድሩ ከሂሮት ትዕግስትና ከሙሉ ሀብት ጸጋይ ጋር በጋራ በመሆን እስከ 15ኛው ኪሎ ሜትር ሲሮጡ ቆዩ። ከትንሽ ርቀት በኋላ ሙሉ ሀብት ያለፈው አመት የጆን ማራቶን አሸናፊ ትዕግስት ማሙዬ የዣንኪንግ ማራቶን አሸናፊ ወደ ኋላ ቀሩ። ሁለቱ ፋጡማና ሂሩት ተያይዘው ቀጠሉ። የሀምቡርግ የሎስ አንጀለስ እና የዋርሶ ማራቶን አሸናፊ ከግማሽ ማራቶን በኋላ ብቻዋን ያለስጋት መምራት ጀመረች። በውድድሩ መጨረሻ ርቀት በፊቷ ላይ የህመም ስሜት እየታየ የሮጠችው ፋጡማ ለማስመለስ ቆማ ነበር። ከጥቂት ሰከንድ ቆይታ በኋላ ጉልበቷን አሰባስባ ሩጫዋን በመቀጠል 2 ሰዓት 26 ደቂቃ ከ41 ሰከንድ በመግባት በቦታው ኢትዮጵያውያን ለዘጠነኛ ጊዜ እንዲያሸንፉ አድርጋለች። የ25 ዓመቷ ሂሩት አለማየው 2 ሰዓት ከ30 ደቂቃ ከ9 ሰከንድ በመግባት ርቀቷን ስትጨርስ ሁለተኛ ሆና ነው። የአምናው ሻምፒዮን መሰረት መንግስቱ 2 ሰዓት ከ30 ደቂቃ ከ15 ሰከንድ በመጨረስ ሶስተኛ ሆናለች። በወንዶች ባለፈው ዓመት የኤድመንተን ማራቶን አራተኛ ሆኖ የጨረሰው ደጀኔ ደበላ የትላንቱ ማራቶን ሁለት ሰዓት ከ11 ደቂቃ ከ22 ሰከንድ በመግባት አሸንፏል። ታሪኩ በቀለ፣ ደጀኔ አየለ 1ሺህ ሜትር እስኪቀረው አብረው ነበሩ። ከዛ በኋላ ነው ደጀኔ ጉልበት በመጨመር በድንገት ተስፈንጥሮ በመውጣት አሸናፊ ሆነው። ታሪኩ በቀለ ሁለት ሰዓት ከ11 ደቂቃ ከ29 ሰከንድ ሁለተኛ ሲሆን ያለፈው ዓመት የዱባይ ማራቶን ሻምፒዮን አየል አብሽሮም ሁለት ሰዓት ከ11 ደቂቃ ከ30 መግባት ሶስተኛ ሆኖ ጨርሷል። ያለፈው ዓመት ዱባይ ማራቶን ባለድሎች ታምራት ቶላ ና ወርቅነሽ ደገፋ ከሁለት ሳምንት በኋላ በሚካሄደው የዓለም የርቀት ሩጫ ውድድር ተሳታፊ እንደሚሆኑ የዓለም አቀፍ አትሌቲክስ ማህበር ዜና አስታውቋል። የወርቅ ደረጃ የተሰጠው የጎዳና ላይ ውድድር ከ11 ቀናት በኋላ በዱባይ የሚካሄድ ነው። የ26 ዓመቷ ገንዘቤ ዲባባ በጀርመን ጠንካራ የመካከለኛ ርቀት ውድድር ጥር 26 ይጠብቃታል። ለዓለም የ1500 ሜትር ክብረ ወሰን ባለቤት ገንዘቤ ዲባባና ለተቀሩት መጪ ውድድር ላለባቸው ኢትዮጵያውያን አትሌቶች ሁሉ መልካም እድል እንመኛለን። የግብፁ መሐመድ ሳላህ የዓመቱ ምርጥ አፍሪካ እግር ኳስ ተጫዋች በመባል ሽልማቱን ጋና አክራ በመገኘት ተቀብሏል። ሳዲዮ ማኔ፣ መሐመድ ሳላህ ከእንግሊዝ ፕሪምየር ሊግ ፔሪ ኤምሪክ ኦባሜያንግ ከጀርመን ቡንደስሊጋ ለፍጻሜ የደረሱ የእግር ኳስ ተጫዋቾች ናቸው። የውድድር ናዳ ባለበት የታህሳስ ወር አጋማሽ ለሁለት ተጫዋቾቹ ወደ ጋና በግል ጀት አውሮፕላን ሊጓዙ የፈቀደው አሰልጣኝ የርገን ክሎብ አብዛኛውን አስደምሟል። መሐመድ ይህን ሽልማት ሲወስድ 34ተኛው መቀመጫውን አውሮፓ ያደረገ አፍሪካዊ ተጫዋች ነው። አፍሪካ በየአመቱ ምርጥ ተጫዋቾቿን ለመሸለም ስትጀምር 50 ዓመት ሊሞላት 3 ዓመት ብቻ ነው የሚቀራት። እስካሁን ከሸለመቻቸው 47 ተጫዋቾች መካከል በአፍሪካ የሚጫወቱት 13ቱ ናቸው። የመጨረሻው በአፍሪካ የሚጫወት አፍሪካዊ ተጫዋች የተሸለመው በ1985 የሞሮኮ ተጫዋች መሀመድ ቲሞሚ ነው። በጋና አክራ የተካሄደው የሽልማት ስነ ስርዓት 55 ሀገራትን የያዘችው አፍሪካ በአፍሪካ የሚጫወት ተጫዋች የአመቱ ምርጥ ብላ የምትሰይምበት ጊዜ ይመጣ ይሆን የሚል ጥያቄ አስነስቶ አልፏል። በሴቶች የናይጄሪያዊቷ ተጫዋች አሲሳት ኦሳላል አሸናፊ ስትሆን፣ ግብጽ በወንዶች ብሔራዊ ቡድን፣ ደቡብ አፍሪካ በሴቶች ብሔራዊ ቡድን የአመቱ ምርጥ ተብለው ተሸልመዋል። እግር ኳስ በእንግሊዝ የማህበረሰቡ ዋንጫ ጨዋታ 28ቱም የፕሪምየር ሊግ ቡድኖች ሶስተኛው ዙር ጨዋታ አድርገዋል። የመርሲ ሳይዱ ፍልሚያ በሊቨርፑል ሁለት ለአንድ አሸናፊነት ሲጠናቀቅ 75 ሚሊዮን ፓውንድ የወጣበት ቫንዲክ የማሸነፊያውን ጎል ከመረብ በማሳረፍ በአንፊልድስ የታደመውን ደጋፊ ብቻ ሳይሆን በቴሌቪዥን የሚመለከተውን ሁሉ አስፈንድቋል። ማንቸስተር ዩናይትድ ደርቢ ካውንቲን ሁለት ለዜሮ፣ እንዲሁም ሚድልስቦሮ ሰንደርላንድን ሁለት ለዜሮ በማሸነፍ ለአራተኛው ዙር የማህበረሰቡ ዋንጫ አላፊ ሆነዋል። ትላንት በተካሄዱት ጨዋታዎች መካከል ያልተጠበቀው ውጤት የታየው የማህበረሰቡ ዋንጫ ባለቤት አርሰናል በቶትንሃም ፎረስት ከማህበረሰቡ ዋንጫ ውጭ መሆኑ ነበር። በነቲንግሃም ፎረስት ሜዳ የተካሄደው ጨዋታ የመጀመሪያው ረፍት ሁለት ለአንድ በነቲንግሃም ፎረስት መሪነት ቢያልቅም ከረፍት መልስ በዛም ቢሉት በዚህም ቢሉት ያልሆነላቸው አርሰናሎች ከአምስት ደቂቃ በላይ በጎዶሎ ልጅ የተጫወቱትን ኖቲንግሃም ፎረስትን መቋቋም አቀቷቸው። ሁለት ጎል በፍጹም ቅጣት የምታክሎባቸው አራት ለአንድ ተሸንፈው ከሜዳ ወጥተዋል። አርሰናል ከማህበረሰቡ ዋንጫ ገና በሶስተኛው ዙር ከውድድሩ ውጪ ሲሆን ከሃያ ሁለት ዓመት በኋላ ይህ የመጀመሪያው ነው። በተጣለባቸው የ40 ፓውንድና የ3 ጨዋታ ቅጣት ሳቢያ ጨዋታውን ከተመልካች ጋር የተከታተሉት አሰልጣኝ አርሰን ቪንገር እዛ ሆኖ ጨዋታውን መመልከት በጣም ተስፋ አስቆራጭ ነበር እንደገና እንዳለመታደል ተሸናፊ መሆንን መመልከት ሲታከልበት፣ የተጫወትነው በጣም ጥሩ ከነበረው ነቲንግሃም ጋር ነው። ትኩረትና ፍጥነት ነበራቸው። ሽንፈታችን ጋር ነው። በአጠቃላይ የእኛ ጨዋወት ጨዋታውን ለማሸነፍ በቂ አልነበረም ብለው ለጋዜጠኞች ከውድድሩ በኋላ ተናግረዋል። ፕሪምየር ሊጉን የሚመራው ማንቸስተር ሲቲ በሜዳው ከበርንሌ ጋር ያደረገው የማህበረሰቡ ጨዋታው በሚገርም ሁኔታ በእንግዳው በርንሌ 25ኛ ደቂቃ በባርነስ ባስቆጠራት ጎል አንድ ለባዶ መሪነት የመጀመሪያው ግማሽ ተጠናቀቀ። ከረፍት መልስ ሰርጊዮ አጉዌሮ በሃምሳ ስድስተኛው ና በሃምሳ ስምንተኛው ደቂቃ ሁለት ጎሎች አገባ። ከረፍት በፊት እንዳልነበሩት እየታዩት ሲቲዎች ከአጉዌሮ ጎሎች በኋላ ጨዋታው ተቀየረ። ሬሳን ሶስተኛውን አስቆጠረ። በርናንዶ ሲልቫ በባዶ ጎል አራተኛውን ጎል አሳርጎ ማንቸስተር ሲቲ አራተኛው ዙር ከደረሱት ቡድኖች መካከል ሆነ። የተጫዋች ዝውውር የየርገን ክሎብ ደጋፊዎች እውን እንዳይሆን ሲመኙት የነበረው እውነት በመጨረሻውን ሆኗል። ፊሊፕ ኮንቲኒዮ የባርሴሎና ውድ ተጫዋች በመሆን ተመዝግቧል። የዛሬ አምስት ዓመት በዚህ ወር ሊቨርፑልን የተቀላቀለው ብራዚላዊው የኳስ ባለሙያ በ200 ጨዋታዎች 54 ጎሎቹን ከመረብ አሳርፏል። ከጎል ማግባቱ ይበልጥ ጎል የመፍጠሩና ለቡድን አጋሩ የተሻለ ድል የመፍጠር ክህሎቱን የሚያጣው ሊቨርፑል በ2013 ከጣሊያኑ ኢንተር ሚላን በ8.5 ሚሊዮን የገዛውን ተጫዋች ከአምስት ዓመት በኋላ 142 ሚሊዮን እንግሊዝ ፓውንድ ሸጦታል። ይህ የ142 ሚሊዮን ሽያጭ አዲሱ የጎርጎሮሳውያን ዓመት ከፍተኛ የተጫዋች ሽያጭ በመሆን ተመዝግቧል። በሌላ የዝውውር ዜና ሊቨርፑል የሞናኮን ፈረንሳይ ተጫዋች የ22 ዓመቱን ቶም ሊመርን ለመግዛት ማቀዱ ተደምጧል። ቼልሲ የቦሩሲያ ዶርትመንዱን ቤልጂሚያዊ ትሮጋ ሀዛርድን ወንድሞቹ እንዲቀላቀል ጥያቄ አቅርቧል። የሜዳ ቴንስ በስፔን ፕሪምየራ ሊጋ ውድድር ትናንት ባርሴሎና ላቫንቴን 3 ለ0 ሲያሸንፍ መሲ፣ ሳላዞ ና ፖሊኒዮ የጎሎቹ ባለቤቶች ናቸው። አትሌቲኮ ቤልባኦ አላቪስን ሁለት ለዜሮ አሸንፏል። ሴልታ ቪጎን ከሪያል ሶሴዳድ ሁለት ለሁለት ተለያይተው ነጥብ ተጋር ተወጥተዋል። የስፔን ላሊጋን ባርሴሎና በ48 ነጥብ ይመራል። አትሌቲኮ ማድሪድ በ39 ነጥብ ይከተላል። ቫሌንሲያ በ37 3 ነጥብ ሶስተኛ ነው። ሪያል ማድሪድ አንድ ተስተካካይ ጨዋታ እየቀረው በ32 ነጥብ አራተኛ ደረጃ ላይ ይገኛል። የሲፕሰን ኢንተርናሽናል የሜዳ ቴኒስ ውድድር ትናንት ሲጠናቀቅ ኒኪጎስ በሀገሩ ለመጀመሪያ ጊዜ በማሸነፍ ዋንጫውን ወስዷል። የሁለት ዓመቱ አውስትራሊያዊ ኒክ ኮዝ ሃሪሰንን ስድስት ለአራት ስድስት ለሁለት በአጠቃላይ 2 ለ0 በመርታት ነው ያሸነፈው። በተመሳሳይ በሴቶች በተደረገው ውድድር ሳሳኖቪች ሳቫቶሊናን 2 ለ0 ረታ የዋንጫው ባለቤት ሆናለች። የሁለት ጊዜ የሜዳ ቴኒስ አሸናፊ ቪክቶሪያ አዛናካ ተካፋይ መሆን እንደማትችል አሳወቃለች። አዛናካ የ11 ዓመት ልጇን ለማሳደግ ባላት የፍርድ ቤት ሂደት ሳቢያ ነው ከውድድሩ ውጭ መሆኗን ያሳወቀችው። የብሪታንያው አንዲ ሙር በተመሳሳይ ከአውስትራሊያ ኦፕን የሜዳ ቴኒስ ውድድር ራሱን ማግለሉ አስታውቋል። የሽንጥ ሕክምና ካደረገ በኋላ ራሱን ከውድድሩ ማግለሉን የተናገረው አንዲ ሙር ዳግመኛ በሜዳማው ውድድር እንገናኛለን ሲል ለናፋቂዎቹ ተናግሯል። ለሳምንቱ ያዘጋጀነው ዋና ዋና የስፖርት ዘገባ ይህ ነበር። አብራችሁን ስለቆያችሁን አመሰግናለን። መልካም ሳምንት።